የእለቱ አብይ ርዕስ ማክሰኞ ዕለት የተባበሩት መንግስታት የመብት አጣሪ ቡድን የኤርትራ ባለስልጣናት በዜጎቻቸው ላይ እየፈጸሙ ነው ያላቸውን ሰፊ የመብት ጥሰቶች አስረድቶ የኤርትራ መሪዎች ከዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሰረትባቸው መጠየቁም ይታወሳል። አጣሪ ኮሚሽኑ ሪፖርቱን ባቀረበባት ጄኔቫ የድጋፍና ተቃውሞ ሰልፎች ሰሞኑን ሲከናወኑ ቆይተዋል። የአፍሪካ ህብረት መቀመጫው አዲስ አበባ እና በትግራይ የስደተኞች ጣቢያ የሚኖሩ ኤርትራውያን በዛሬው ዕለት የድጋፍ ሰልፍ አድርገዋል። የኮሚሽኑን ሪፖርት በመቃወም ብዙ ሺህ አቤቱታዎችም ተሰብስበዋል። በኤርትራ መንግስት ባለሥልጣናት ላይ የቀረቡት ክሶች ግድያ፣ ባርነት፣ ወከባና አስገድዶ መድፈርን ያካተቱ ናቸው። የዚህ ሪፖርት ቀጣይ ሂደት ምንድን ነው? ባልደረባችን ሳሌም ሶሎሞን የአጣሪ ኮሚሽኑን ሊቀመንበር ማይክ ስሜት አነጋግራለች። ሄኖክ ሰማ ዜር ዝርዝሩን ያቀርባል። በዚህ ሳምንት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናት በዜጎች ላይ ያደርሷቸዋል ያላቸውን ወንጀሎች ለሰብአዊ መብት ኮሚሽኑ አቅርቧል። ዘገባው በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ ነው ተብሏል። በተለያዩ ሀገሮች የመብት ይዞታዎች ላይ የሚቀርቡ ዘገባዎች የተለመዱ ቢሆንም የአጣሪ ኮሚሽኑ ዘገባ ግን መሪዎቹ በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ወይም በሌሎች ችሎቶች ጉዳያቸው እንዲታይ የሚጠይቅ ነው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት እንደገለጹት የተባበሩት መንግስታት የሰብአዊ መብት ኮሚሽን በዚህ ሳምንት ውሳኔ እንደሚያሳልፍ ይጠበቃል። በዚህ ውሳኔ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመምራት ባለስልጣናቱ ተጠያቂ እንዲሆኑ የሚደረግበትን መንገድ ኮሚሽኑ እያፈላለገ መሆኑን አስታውቀዋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ሕብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። በቅርቡ በሂሴን ሀብሬ ላይ በልዩ ፍርድ ቤት የተመሰረተው ክስና የጥፋተኝነት ውሳኔ ለዚህ ሂደት እንደ ምሳሌ ሊሆን ይችላል ብለዋል። ማይክ ስሜት ለመሆኑ የትኞቹ የኤርትራ ባለስልጣናት ናቸው እንዲከሰሱ የተጠየቀው? በሚል ላቀረብንላቸው ጥያቄ ሲመልሱ አስቀድሞ የፕሬዚዳንት ኢሳያስ አፈወርቂ ስም የተጠቀሰ ቢሆንም በማክሰኞ ዘገባው ግን ስማቸው አልተጠቀሰም። ይሄ ያልተደረገበትን ምክንያት ሲያስረዱ ክሱ የቀረበባቸው ግለሰቦች መብትን ለመጠበቅ እንደሆነ አስረድተዋል ስንስ ድርጊቱን ፈጽመዋል ብለን የምናስባቸውን ሰዎች ለማነጋገር አልቻልንም። የእነርሱን ምላሽና በበኩላቸው ጉዳያቸውን የሚያስረዱበት መንገድ ስላልተመቻቸ ስማቸውን ከመጥቀስ ተቆጥበናል። ይህ እንግዲህ ፕሬዝደንቱንም ያካትታል። በዝርዝር የተካተተው ማስረጃ አቃቢ ሕጎች ክስ ለመመስረት ከወሰኑ ለምርመራ መነሻ መረጃ ሊሆናቸው እንደሚችል ሊቀመንበሩ ገልጸዋል። የመንግስታቱ ድርጅት የኤርትራ የሰብአዊ መብት አጣሪ ቡድን ሊቀመንበር ማይክ ስሚት ዘገባቸውን የሚቃወሙና የሚደግፉ ሰልፎች መከናወናቸውን ገልጸው በተቃውሞ አርባ አምስት ሺህ አቤቱታ ደብዳቤዎች እንደተቀበሉ፣ ስምንቱ ደግሞ ከኤርትራ መሆናቸውን ገልጸዋል። ሁሉንም አንብበው ወደ አምስት መቶ ለሚሆኑት በስልክ ተጨማሪ መረጃ መቀበላቸውን ይናገራሉ። አንዳንዶቹ በተናገሩት ሲጸኑ፣ ሌሎቹ ደግሞ ጻፉ ተብለን ነው፣ ሌሎች ደግሞ ከሀገር ለመውጣት እንዲረዳን በማሰብ ነው የሚሉ በርካታ ምክንያቶችና ምላሾችን ማግኘታቸውን አስረድተዋል on ለሁለቱም ወገኖች የምለው በነጻ ሀገር ሆነው ትክክል ነው ብለው ለሚያስቡበት ዓላማ ሰልፍ መውጣታቸው መልካም ነገር መሆኑን ነው። ሁለቱንም ወገኖች በእጅጉ እናከብራለን። የኤርትራ መንግስት በአጣሪ ኮሚሽኑ የቀረበው ውንጀላ በሬዮት ዓለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ውድቅ አድርጎታል። አድማጮች፣ ቀደም ሲል እንደተገለጸው የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን ያወጣውን ሪፖርት በመደገፍ ሰልፎች እየተካሄዱ ነው። ከመላ አውሮፓ የተሰባሰቡ ኤርትራውያን ጄኔቫ ላይ ያደረጉትን ሰልፍ እናስቀድም። እኔ ስሜ የማነ ገብረ ማርያም ነው የምባለው። ስዊዘርላንድ ነው የምቀመጠው። በተጨማሪ ደግሞ ሰላማዊ ሰልፍ የሚያዘጋጀው ኮሚቴ አባል ነኝ ማለት ነው እና ዛሬ ሰልፍ የወጣንበት ምክንያት በትልቁ ከአንድ ዓመት ተኩል ጀምሮ ምስክርነት የሰበሰበው የማጣራት ስራ የሰራው ኮሚሽን ስራውን ጨርሶ የኢሳያስ ስርዓት በሰብአዊ ፍጡር ላይ ወንጀል ሰርቷል ብሎ የደረሰበትን ሪፖርት እና ወደ ዩኤን ሴኩሪቲ ካውንስል ከዛም ወደ የዓለም አቀፍ ፍርድ ቤት እንዲያሳልፍ ያደረገውን እኛ ኤርትራውያኖች ደግሞ በጣም እንደምንደግፈው እና ያውም የተመሰከረው በእውነት ከተደረገው ትንሹ ክፋል እንጂ ከዛም በላይ በደል ኤርትራ ውስጥ ተደርጓል እና ይሄ በዓለም ላይ ሲታወቅ እና ሲመዘገብ፣ ኤርትራዊ ደግሞ በቀጥታ የሚመለከተው ይሄ ነገር ድጋፉን ለመግለጽ ነው የወጣው። እንግዲህ ድጋፍ የሰጡ አሉ የተቃወሙም አሉ፣ እንደዚሁም አቤቱታ ያስገቡም አስቀድመው ነበረ። እናንተ የምትቃወሙት በተለይ በኤርትራ ያለውን የሰብአዊ መብት ሁኔታና፣ ደግሞ የተባበሩት መንግሥታት ድርጅት ያደረገውን ማጣራት የምትደግፉት ለምንድን ነው? ያልተነገረ እንጂ ያልተደረገ ነገር የለም የሚባል ምስል አለ። እና እስከ መቼ ነው በደል የበደለ ወንጀል የፈጸመ ያለ ፍርድ ዝም ብሎ መቀጠል የሚችለው? በዛሬው ዕለት ታዲያ በጄኔቫ ባደረጋችሁት ሰላማዊ ሰልፍ ከተባበሩት መንግስታት ድርጅት እንግዲህ ከሰብአዊ መብት ኮሚሽኑም ሆነ ከሌሎች ያገኛችኋቸው እና ያነጋገሯቸው ባለስልጣናት ነበሩ? ካሉስ ምን አላችኋቸው? አዎ፣ ሁኔታው አንደኛ ማለት ብዙ የማይታወቀው ነገር ምንድን ነው ስቴፖ ደረጃው ከዚህ ቀጥሎ ወዴት ነው የሚሄደው የሚባለው እና ይሄ ሰላማዊ ሰልፍ ሙሉ አውሮፓ የመጣው ሰው ድጋፍ እንዳላቸው፣ ምክንያቱም የኮሚሽኑን የማጣራት ስራ የኤርትራ መንግስት ስላናናሰው ወይ የለም ስላለ የሌለ ሳይሆን አዎ አለ ብለን ምስክርነት ሰሞኑን ከሰኞ ጀምሮ የዚህ የለውጥ ፈላጊዎች ተወካዮች ውስጥ የመሰማት እድል አጋጥሟቸው ሁኔታውን በትክክል ገልጸውታል፣ እና በዚሁም ደግሞ ወደሚቀጥለው ደረጃ ይህን ሴኩሪቲ ካውንስል በሚደረገው እንትን ላይ እንደሚቀርብ ነው የታወቀው ማለት ነው። ወደ ኢትዮጵያ ስንሄድ ደግሞ በትግራይ ክልል በሚገኙ አራት የኤርትራውያን ስደተኞች ካምፕም ሰልፎች መካሄዳቸው ታውቋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድኅን በማይ አይኒ ካሉ ስደተኞች ሁለቱን አነጋግሯል። ሙልጌታ ወልዳ ይባላለሁኝ። እዚሁ ማይአይኒ ካምፕ የስደተኛ መጠለያ ሰፈር ነው ያለውኝ። ሰላማዊ ሰልፍ ነው በጣም በጣም እንደስሙ ሰላማዊ ሆነ፣ በጣም ደማቅ ወኔ እንቅስቃሴ ነው የተሞላበትና የህዝቡን ድጋፍ በሚገባ የተንጸባረቀበት ቀን ነበረ። በጣም ሰፊና የመላውን ህዝብ ስታፊ የነበረበት በጣም ደማቅ ሰላማዊ ሰልፍ ነበረ። ምን ያህል ህዝብ ተሳትፎበታል? እንዲያውም ቢያንስ ቢያንስ ይኔ እንኳን ከአስር ሺህ በላይ ነው የምለው በእድሜ በኩልም ያየን እንደሆነ ከትንሻቸው ህጻናት እስከ አዛውንቶች የሰባ ሰማንያ አመት እድሜ ያላቸው አዛውንቶቹ እንዲያውም ተሳትፈዋል በሙሉ በጋለ ስሜት እና በከፍተኛ ጽፈት ነበር ሰልፍን ያዳመቁ። እዛ የኤርትራውያን ስደተኞች ካምፕ ህጻናት እንዳሉ እናውቃለን። አሁንስ ይገልጹልኝ አቶ ሙልጌታ፣ ግን የሰማንያ እና የሰባ አመት ሁሉ ተሳትፈዋል ብለዋል እና የሰማንያ እና የሰባ አመት አዛውንቶች እዛ መጠሪያ ውስጥ አሉ? በቁጥር ቁጥር ምናልባት ቢያንሱ ትንሽ ሊሆኑ ይችላሉ። ካልሆነ በስተቀር ካምፑ ያው ከሰባት አመት እድሜ በላይ ስላለው ትንሽ ሊሆኑ ይችላሉ እንዲያውም የአረጋውያን ማህበርም የሚባል አለ እዚህ ከምፕ ውስጥ የተደራጀ በእርስ በርሱ ማለት ነው። ደግሞ እነሱም በታላቅ ወኔ ነበር የተንቀሳቀሱት። ምክንያቱም ኤርትራ ታሪክም ከመጀመሪያውና እስከመጨረሻው እስከ ራሳቸውን ቁት ነገር ነው እና በታላቅ ጨዋታ እና በታላቅ በጋለም እውቀት ነበር የተሳተው ዓላማው ምንድን ነው? ዓላማውን በዩናይትድ ኔሽንስ የተደራጀውን ሰብአዊነት አጣሪ ኮሚሽን ድጋፍን ለመስጠት ነበረ። መጀመሪያ ነገር ባለፈው ፌብሪዋሪ እንዲያውም መጥተው ነበር፣ ና እዚህ ጋር የቃለ ምስክርነት አይተን ሰጥተን ነበር ለአጣሪ ኮሚሽኑ። ስለዚህ ይህንን ችግር ያጋጠምን እኛ ጋር እንደመሆኑ መጠን ከሌላ ሳንጠብቅ እኛ ራሳችን ምስክሮች እንደሆን ለመግለጽ ና ለመርማሪ ኮሚሽኑ ድጋፍ ለመስጠት ነው። ለመሆኑ አቶ ሙልጌታ በኤርትራ መንግስት የደረሰብህ በደል በግልህ ይሁን በቤተሰብ አካባቢ አለ? አዎ ምንድን ነው ማስታወስ ያለብን ነገር በእኔ የደረሰ ና በጓደኛ የደረሰ ጓደኛ የደረሰውን ነገር የኔ ጋር መድረሱ ስለማይቀር ሁሉንም ብቻ ለማንኛውም ነገር ማንኛውም ቤተሰብ ኤርትራ ጋር ቢያንስ ቢያንስ ራሱ ካልተነካ የሱ የቅርብ ቤተሰብ መነካት ስለማይቀር እና ስለሚነካም በዚህ ነበር እኔ ወጣ። ለምሳሌ በራሴ በኩል እንደዚህ ተስሬ ያለሁኝ የእሱን ጽዋም ጠጥቻ አለሁ። ለማንኛውም ግን የባሰውን እንዳይመጣ ብዬ ነው እኔ የመጣ። ለምን ያህል ጊዜ ታሰር? እስከዚህ ማስከፊያ እስራት አይደለም የአንድ ስድስት ወር ነበር የታሰርኩኝ። ገብረ ገብረ መድህን ያነጋገራቸው ሁለተኛዋ ኤርትራዊት አገር ውስጥ ለሚገኙ ቤተሰቦች ደህንነት እሰጋለሁ በማለት ስማቸው እንዳይጠቀስ ጠይቀዋል። ሰላማኝ ሰልፍ የነበረው ዛሬ ለመንግስት ኢትዮጵያ ጠይቀን ፍቃድ ከተሰጠን በኋላ ሰላማኝ ሰልፉን አረግ ነው ማለት ነው። ሚግደስ እንዲወርድ ወይ ደግሞ ከቦታው እንዲነሳ ወይ ደግሞ በቃ ፍርድ እንዲፈረድበት ነበር ያ ቀንዱ መውጫችን ማለት ነው። ለመሆኑ እድሜ ስንት ነው? እድሜ ሀያ ዘጠኝ ሀያ ዘጠኝ ከሀገርሽ ከወጣሽ ስንት ጊዜ ሆነሽ? ሰባት አመት አደረኩ። ሰባት አመት እዚሁ መጠለያ ካምፕ ነው ያለሽው። ምን ያህል ተሳታፊዎች ነበሩ እዛ የዛሬው ሰላማዊ ሰልፍ? ምን አደረጋችሁ? በግምት ነው አንድ በእኔ ግምት ማለት ነው ብዙ ሰው ነው የነበረው አንድ ሰባት ሺ ምናምን ይሆናል። ተሰባስባችሁ ምንድን ነው ያደረጋችሁት ወንዶች ጸጉራቸውን ተላጭተው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሀዘን ልብስ አርገው ጥቁር ያላቸው ጥቁር አርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛ ነው ያሳለፍ ነው። እንደገና ደግሞ የእሱን ፎቶ በማቃጠል ማለት ነው የፕሬዚዳንት ኢሳያስ አፈወርቅ ፎቶ። ባዶ እግራቸውና ጥቁር የሀዘን ልብስ መልበስ ምንን ለማሳየት ነው? ለምንድን ነው? ጥቁር ልብስ የለበስነው ያው ተነሳ ነው። ብዙ ህልጭቶች ብዙ ትንንሾች ስለሞቱ ባህር ላይ፣ ያው ደግሞ ሀገራችን ደግሞ ምንም ርካታ የሌላት ስለሆነ፣ ሰላም ስለሌለ፣ ጥሩ መንግስት ስላየለን በቃ ስደት ነው። የኔ መግለጫ ይሄ ነው ምክንያቱ። ጥሩ መንግስት ቢኖር አቅፎ በያዘን ነበር፣ እኛም ስደት ባለወጣን ነበር። የኢትዮጵያ መንግስት ነው ያስተባበረው ይሄ ሰላማዊ ሰልፍ ለሚሉት ምን መልሳለሽ? ይሄ ውሸት ነው የምለው ምክንያቱ፣ የኢትዮጵያ መንግስት ለእኛ ውጡ አትውጡ አይሉንም። ምክንያቱ እንደ ፍላጎታችን ነው የምንኖረው፣ ነፃነት አለን ከሀገራችን ይበልጥ። ስብሰባ ላይ የፈለግነውን እየተናገርን የፈለገውን እያረግን፣ ምክንያቱ እኛ ማህበር አለን የሴቶች ማህበር የሽማግሌዎች ማህበር እንደዛ እንደዛ የተለያየ ማህበር አለ። ማህበሮች ሁሉ ተስማምተን ተደራጀተንበት የተነጋገርንበት ከዛ ለኢትዮጵያ መንግስት ጠይቀን መጠየቅ ስለሚገባ ከፈቀደልን በኋላ ደግሞ ያው ሰልፉን አረግን ማለት ነው እንጂ እሱ የተተባበረን ነገር የለም። በአዲስ አበባም እንዲሁ የኤርትራ ስደተኞች ኮሚሽኑ ላወጣው ዘገባ ያላቸውን ድጋፍ በአፍሪካ ህብረት ዋና ጽህፈት ቤት ፊት በሰላማዊ ሰልፍ ገልጸዋል። ዘገባው አያሌ ኤርትራውያን ያሳለፉትን ስቃይ ያንጸባርቃል ብለዋል ሰልፈኞቹ። በተጨማሪም የሱዳን መንግስት ኤርትራውያን ስደተኞችን ወደ መጡበት እንዲመለሱ የሚወስደው እርምጃ ክፉኛ እንዳሳሰባቸው አስታውቀዋል። መለስካቸው አማ ነው ይህን ተከታይ ዘገባ የላከው። በመቶዎች የሚቆጠሩ በኢትዮጵያ የሚኖሩ የኤርትራ ስደተኞች ዛሬ ረፋዱ ላይ በአዲስ አበባ ከተማ ከገነት ሆቴል ተነስተው አፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት በመድረስ በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው የሰብአዊ መብት ረገጣ ዘገባ ያላቸውን ድጋፍ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፈኞቹ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ባቀረቡት ደብዳቤ ዛሬ እዚህ የተሰበሰብነው ኤርትራውያን የኤርትራን መንግስት የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የተቋቋመው መርማሪ ኮሚሽን ከቀናት በፊት ይፋ ላደረገው ዘገባ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ይህ ዘገባ አያሌ ኤርትራውያን ሰለባ የሆኑበትን ድርጊት በሚገባ የሚያጋለጥ እንደሆነም ሰልፉን ካስተባበረው ኮሚቴ አባላት አንዱ ለሊቀመኖሯ ተወካዮች በንባብ አሰምተዋል መርማሪ ኮሚሽኑ በምርመራ የደረሰበት እኛ ሰለባ የሆን ህዝቦች አስቀድመን የምናውቀውንና ለአመታትም ያሳለፍነውን ስቃይ የሚያረጋግጥ ነው ኮሚሽኑ የኤርትራ መንግስት ባለስልጣናት የሚከሰሱባቸውን በሰብአዊነት ላይ የፈጸሟቸውን ወንጀሎች በነፃ መንገድ ያረጋገጠ ነው። ስለሆነም እነዚህ ባለስልጣናት ለፈጸሙት ግድያ፣ ስቃይና የሰብአዊ ድርጊቶች ወከባና ከህግ ውጪ እስር የመሳሰሉ ወንጀሎቻቸው ኃላፊነቱን መውሰድ ይኖርባቸዋል። በአሁኑ ጊዜ በኤርትራውያን ላይ የሚፈጸም ማንኛውም በደል በመላ አፍሪካ የተፈጸመ ሆኖ እንደሚቆጠር ያላቸውን እምነት የገለጹት ሰልፈኞች የህብረቱ ኮሚሽን ሊቀመንበር በአሁኑ ጊዜ በኤርትራ ውስጥ እየተፈጸመ ያለውን የሰብአዊ መብቶች ረገጣ በማውገዝ በአፍሪካ የሰብአዊ መብቶችን የማራመድና የመንከባከብ ኃላፊነታቸው እንዲወጡ ጠይቀዋል። ከኤርትራ ወደ ሱዳን በሚፈልሱ ኤርትራውያን ላይ እየተፈጸመ ነው ያሉትን እርምጃም በጥልቅ ያሳሰባቸው መሆኑን ለሊቀ መኖሯ ባስገቡት ደብዳቤ አመልክተዋል። የሱዳን መንግስት ከኤርትራ የሚፈልሱ ሰዎችን ወደ መጡበት የመመለስ እርምጃው በእጅጉ አሳስቦናል። ይህን የብዙ ኤርትራውያን ሕይወት ለከፍተኛ አደጋ የዳረገ ህገ ወጥ እርምጃ ጽሕፈት ቤቱ እንዲያወግዘውና እንዲያስቆመውም እንጠይቃለን። የህብረቱን ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማን ወክለው ከሰልፈኞቹ ድብዳቤውን የተቀበሉት እንደገለጹት ዶክተር ዙማ በሌላ ስራ ምክንያት ከአዲስ አበባ ስለወጡ ሊከበሏቸው እንዳልቻሉ ገልጸዋል። ይህ የድጋፍ ደብዳቤያቸውና ጥብቅ ጥሪያቸው ለሚመለከተው የኮሚሽኑ አካል እንደሚደርስም አረጋግጠውላቸዋል። በኢትዮጵያ አያሌ ተቃዋሚ ፓርቲዎች በየጊዜው ሰላማዊ ሰልፍ ለማድረግ እውቅና ሲጠይቁ እድሉ እንደሚነፈጋቸው ይናገራሉ። እውቅና እንደተሰጠው ቆጥረው ሲወጡም በፀጥታ ኃይሎች በኩል ፈቃድ የሌለው ሰልፍ ነው በሚል ግጭት እንደሚፈጠርና ጉዳት እንደሚደርስም ያሳውቃሉ። ከሺህ ዘጠኝ መቶ ዘጠና ሰባት ምርጫ ወዲህ ይህ መብት በእጅጉ እንደተጣበበም ብዙዎቹ ይናገራሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በማኅበራዊና ፖለቲካዊ ሀያሲነታቸው የሚታወቁትን ዶክተር ዳኛቸው አሰፋን ዛሬ ኤርትራውያን ስደተኞች ካደረጉት ሰላማዊ ሰልፍ ጋር አያይዤ በዚህ ጉዳይ ላይ ያላቸውን አስተያየት ጠይቂያቸው ነበረ። እንዴት መሰለህ እኔ አሁን ለምሳሌ እንዳንድ ኢትዮጵያዊ ዜጋ አሜሪካን ሀገር ወይም ዩሮፕ የኢትዮጵያን መንግስት አስመልክቶ እዛ ያሉ ኢትዮጵያውያን ሰላማዊ ሰልፍ ሲያደርጉ የመብት ረገጥ አለ፣ ችግር አለ ብለው ሲሉ ትደግፍ ነው የነወኩ። አሁን ደግሞ ኤሪትራውያን አዲስ አበባ ሆነ ሀገራችን ላይ ችግር አለ ሲሉ ድጋፍ እሰጣሉ። በሌላ በኩል ግን ይሄ ከተማ እንደውም ሰላማዊ ሰልፍ ሰላማዊ ሰልፍ ጥማት አለ። አምነስቲ ኢንተርናሽናል ወይም ሌላ ቡድን ኤሪትራ ያላ ብቻ አይደለም የወጣው። ኢትዮጵያ ብላ ሲያወጣ እኛ ዜጎች የኢህአደግ አባል ያልሆንነው ዜጎች ይሄንን ሪፖርት እንደግፋለን፣ ምን አምነስቲ ኢንተርናሽናል የሚያወጡትን እና ሰላማዊ ሰልፍ እንውጣ ብንል በብዙም አንችልም፣ ዱላ ነው የሚጠብቀን። ማንኛቸውም የፖለቲካል ፓርቲ እንደውም ለብዙ አመታት ነው ምን ምንም አይነት የሰላማዊ ሰልፍ በሰላም ተቃውሞን የማሰማት እና አንዳንድ ነገሮችን የማድረግ በፍጹም የተከለከለበት አገር ነው ኢትዮጵያ፣ በፍጹም ነው። ምን የመጨረሻ ሰላማዊ ሰልፍ የሞከሩት እነ ብሉ ፓርቲና አንድነት ፓርቲ ከማፍረሳቸው በቀር ነበር እነሱም የደረሰባቸውን ድብደባ ሆስፒታል ነው የተጨመሩት እና የተበደለ ሕዝብ አለ ኤሪትሪያዊ ሕዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። የኤሪትሪያንም ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኙ። እና እኛ ቢፈቀድልን ኖሮ ህዝቡ ቢፈቀድለት ኖሮ ይሄንን ኢትዮጵያ ውስጥ ሰላማዊ ሰልፍ ተደረገ የሚለውን ከበሬታን ሰጠው ነበር ግን ያም ሆነ እኛ አልተደረገልንም ብለን ኤሪትራውያን በራሳቸው ቮለንተሪሊ ከወጡ ያላጠናውት መደገፋቸው የሀገራቸው የመብት ሁኔታ እንዲሻሻል ሰላማዊ ሰልፍ መውጣታቸው አንደኛ የራሳቸው ጉዳይ ነው። የራሳቸው መብትንም እንደ አንድ ኢትዮጵያ ዜጋ የምደግፈው ነው ይውልሃሉ። በጣም አመሰግናለሁ። በጣም አመሰግናለሁ።